በባህር ዳር ከተማ ዙሪያ የሚገኘው ጥበበ ጊዮን ስፔሻላይዝድ ሆስፒታል የህክምና ባለሙያዎችና ሰራተኞች አካባቢው ይገኛሉ ባሏቸው ታጣቂ ዘራፊዎች ምክንያት ይደርስብናል ባሉት ዘረፋ ስራ ማቆማቸውን ገልጸዋል። አስቴር ምስጋናው ዝርዝሩን ትነግረናለች። በባህር ዳር ከተማ ዙሪያ የሚገኘው ጥበበጊዮን ስፔሻላይዝድ ሆስፒታል የሕክምና ባለሙያዎችና ሰራተኞች በአካባቢው ይገኛሉ ባሏቸው ታጣቂ ዘራፊዎች ምክንያት ይደርስብናል ባሉት ዝርፊያ ስራ ማቆማቸውን ገለጹ። የአሜሪካ ድምጽ ያነጋገራቸውና ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁን ሁለት የሕክምና ባለሙያዎች በተለያዩ ጊዜያት የታጠቁ ዘራፊዎች ወደ ሆስፒታሉ ቅጥር ግቢ ዘልቀው በመግባት ሰራተኞቹን በሽጉጥ በማስፈራራት ዘረፋ ማካሄዳቸውን ገልጸው ሰኞ ህዳር 9 ቀን 2017 ዓ ም ጀምሮ መደበኛ ስራቸውን እንዳቆሙ ተናግረዋል። ለደህንነታቸው በመስጋት ስማቸውን እንዳንጠቅስና ድምፃቸውን እንድንቀይር የጠየቁን አንድ የሆስፒታሉ የጤና ባለሙያ ከአምስት ወራት ወዲህ በተደጋጋሚ የታጠቁ ድንገተኛ ዘራፊዎች ወደ ሆስፒታሉ ቅጥር ግቢ በመግባት ዝርፊያ እንደሚፈጽሙ ገልጸዋል። ማክሰኞ ህዳር 3 ቀን 2017 ዓ ም የሆስፒታሉን ዳይሬክተር ጨምሮ ሌሎች አምስት ሐኪሞች ግቢው ውስጥ እንደተዘረፉም ተናግረዋል።

እኛም ስራ ወደ ማቆም ይገባል። ቀደም ሁለት ሐኪሞች ተቀምጠዋል። ተማሪዎች ብዙ ጊዜ ዶርማቸው ድረስ እየሄዱ እያንኳኩ ማለት ነው ንውጡ እያሉ ሴቶችንም ወንዶችንም። እንግዲህ የሚቀጥለው ሴት ሴቶችን መጥለፍ ቤት ውስጥ ገብቶ ቤት እኛም መኖሪያ ቤታችን ይዘው አይደለም ቤት ውስጥ ገብቶ ሌላ ሌላ ንብረት መዝረፍ ሆስፒታል ውስጥ ገብቶ ብዙ ኮምፒዩተር አለ፣ ብዙ የሚጠቅም ነገር አለ። እሱ መድረክ ይሄ ነው እንግዲህ ቀረ ሀሙስ ጀምሮ ነው። ግን በአንድ ጊዜ ሸት ማድረግ ስለአስቸገረ አስቸገረ እኔ ራሴ ሀሙስ አሁን ኦፕሬሽን ሰርቻለው፣ አርብም የተወሰኑ ሰዎችን አይቻለሁ። ምክንያቱም አማረቅልሽም ሰው ከሩቅ ስለሚመጣ ማለት ነው። ግን ምንም መልስ ሳይኖር ሲቀር ከሰኞ ጀምሮ ሙሉ በሙሉ እሸት ነው የተደረገ። ከኤመርጀንሲ ውጪ አሁን ሙሉ በሙሉ ስራውን ውስጥ የሆስፒታሉ ሰራተኞች ለሚመለከተው አካል ጠንካራ የጸጥታ ኃይል እንዲመደብላቸው በተደጋጋሚ ቢጠይቁም መልስ ማግኘት እንዳልቻሉ ተናግረዋል። ብዙ ጊዜ ተነጋገር እናውቃለን። ከኮሌጎች ደርጋ መፍትሄ ይኖረዋል። ጥበቃዎቹ ይነገራቸዋል፣ ምናምን ይባላል። ግን ቢነገራቸው ጥበቃዎቹ እንደነገርኩሽ ምንም ማድረግ አይችሉም። አንደኛ ጥሬ የለውም ብይሻለሁ። ሁለተኛ መሳሪያ የላቸውም። እነሱ በዛ ምክንያት ነው ቆመ የደህንነት ጉዳይ ነው። የደህንነታችን ፈቹ ጊዜያችን ይጠበቅልን ነው። ለምሳሌ አንደኛ ግቢ ይታጠርልን፣ ሁለተኛ ጥበቃ ትጥቅ ያለው ጠንካራ ጥበቃ ይመደብ ናቸው። ለተሻለ ሕክምና ከምስራቅ ጎጃም ዞን ከቢቼና ወረዳ የመጡ ታካሚ በበኩላቸው የሕክምና ባለሙያዎቹ አድማ ላይ በመሆናቸው ምክንያት ከሰኞ ጀምሮ እስከ ዛሬ አገልግሎት ባለማግኘት እየተጉላሉ መሆኑን፣ በተመሳሳይ የደህንነት ስጋት ምክንያት ስማቸውን እንዳንጠቅስ የጠየቁን አንድ ታካሚ ተናግረዋል። ዶክተር አጠቃላይ

አይነቱ የጥበበጊዮን አጠቃላይ ሆስፒታል በቀን ሶስት ሺህ ህሙማንን እንደሚያስተናግድ የሆስፒታሉ አመራሮች ይገልጻሉ። ከዚህ በተጨማሪ በዩኒቨርሲቲው በህክምናና ሳይንስ ኮሌጅ የሚማሩ ተማሪዎችም የተግባር ትምህርት ይወስዱበታል። በዩኒቨርሲቲው በህክምና ሳይንስ ኮሌጅ የአምስተኛ አመት ተማሪ መሆኑን የገለጸልንና በደህንነት ስጋት ምክንያት ስሙ ጠቀስ ድምፁም እንዲቀየር የጠየቀን አንድ ተማሪ ከሰኞ ጀምሮ የህክምና ተማሪዎች የተግባር ትምህርት እየወሰዱ እንዳልሆነ ተናግሯል። ሰኞ ዕለት ጀምሮ እዛ ጀምሮ እስካሁን አልተማርም ነው። ከዛ በፊት ባለው ግን እየተማርን ነበር ነው። ሰኞ ዕለት ሄድነን አየነን ምንም አልነበረም። እዛ ተመልሰን መጠን ከዛ በኋላ ሌት ነው ወደዛ ሆስፒታሉ አጥር የለውም፣ ጠባቂዎቹም ዱላ ይዘው ነው የሚጠብቁት ሲል ቅሬታውን ያቀረበው አንድ በተመሳሳይ ምክንያት ስሙ እንዲጠቀስ ያልፈለገ የህክምና ባለሙያ፣ መደበኛ የጸጥታ ኃይል ካልተመደበ በቀር ስራ መስራት አስቸጋሪ ነው ብሏል። የሞባይል ንጥቂያ እና የእንግርግር እንደዚህ ነገር ነበር እና በዛ በዛ እንግዲህ ያለው ነገር የጸጥታው ነገር ስላሰጋን አስቸጋሪም ስለሆነ ይሄ ነገር ይስተካከሉልን በሚል ነው ኢመርጀንሲ ስላሆን አላቆመም

ባህር ዳር ዩኒቨርሲቲ በጥበቃ ስራ የተሰማራና በደህንነት ስጋት ምክንያት ስሙ እንዳይጠቀስ ድምፁም አየር ላይ እንዳይውል የገለጸልን ግለሰብ ያለ ጦር መሳሪያ ስለሚጠብቁ ችግሮች ሲፈጠሩ ምላሽ መስጠት አለመቻላቸውን ገልጿል። በባህር ዳር ዩኒቨርሲቲ የጸጥታና ደህንነት አገልግሎት ዳይሬክተር ኢንስፔክተር ሀብታሙ መለሰ የሆስፒታሉ ሰራተኞች በምሽት በታጠቁ ኃይሎች ዘርፋ ዘረፋ እንደሚፈጸምባቸው አረጋግጠዋል። አክለውም በአማራ ክልል ባለፈው ዓመት ከታወጀው አስቸኳይ ጊዜ አዋጅ ጋር በተያያዘ ከጸጥታ ኃይሉ ውጭ የጦር መሳሪያ መያዝ የሚከለክል አዋጅ በመታወጅ የዩኒቨርሲቲው ጠባቂዎች የጦር መሳሪያ እንደማይዙ ገልጸዋል። በዚህም ምክንያት ወደ ግቢው ታጥቆ የሚመጣውን ማንኛውንም ዘራፊ ለመከላከል አዳጋች እንደሆነባቸው ተናግረዋል። ችግሩን ለመፍታትም ከአካባቢው ማህበረሰብ ጋር እየተነጋገሩ መሆኑን ተናግረዋል። ማንኛውም እሱ መኖር አለመኖር ሳይሆን በአካባቢ እኮ የመከላከያ ሰራዊት አለ። ስለዚህ እነዚህ ሰዎች የሱ ኮሎኩ በሳት ጠብቀው የሚያደርጉት ግን እሱን ከአካባቢ ማህበረሰብ ጋር እዛ ካሉ ጋር ተመካክለን ሆስፒታሉን በበላይነት የሚያስተዳድረው የባህር ዳር ዩኒቨርሲቲ ፕሬዚዳንት ዶክተር መንገሻ አየነ ስለ ጉዳዩ ተጠይቀው በሆስፒታሉ ውስጥ ዝርፊያ መከሰቱን አምነው፣ ዛሬ ጸጥታና ደህንነቱን ከሚመራው ተቋምና ከኮሌጁ ከፍተኛ አመራሮች እንዲሁም ከአካባቢው ማህበረሰብ ጋር ተወያይተው ችግሮቹን ለመፍታት ውሳኔ ላይ መድረሳቸውን ገልጸዋል። አይ ቲንክ ችግሩ ክስተቱ ከሳምንት በፊት የተከሰተ ነው። ልክ ነው። ታካሚ መስሎ የገቡ ልጆች ሕክምና እና ጤና ሳይንስ ኮሌጅ በተለይ በጥበብ ዩኒቨርሲቲያል ሜዲካል ዳይሬክተሩን ጀምሮ ዝርፊያ ሙከራ ተደርጓል። በእጃቸው ላይ ይዞት የነበረውን ሞባይል ወስደው አምልጠዋል። ይሄ እውነት ነው። ሕክምናና ጤና ሳይንስ ኮሌጁን በአጠቃላይ ሆስፒታሉን በተለይ የሚጠብቀው የጸጥታና ደህንነት ኃይል አውት ሶርስ ያደረግነው ኃይል ነው። እነሱ ጋርም ሰፊ ውይይት አድርገናል። አይ ቲንክ የሰዎች ሳይፈተሹ ወደ ሳል እንዳይገቡ የተጓደሉ አጥሮች ካሉ ማጥር። በአጋጣሚ የዙሪያ አጥር አልነበረውም፣ ሆስፒታሉም ሆነ ግቢው ይሄ መታጠር እንዳለበት ተስማምተናል። በተለይ አውትሶርስ ያደረግነው የጸጥታና ደህንነት ኤጀንሲም ኃላፊነቱን ወስዷል። ዛሬ የጥበበጊውን አጠቃላይ ሆስፒታል በኢትዮጵያው ጠቅላይ ሚኒስትር አብይ አህመድ፣ በፕሬዚዳንት ኢሳያስ አፈወርቂ እና በቀድሞ የሶማሌው ፕሬዚዳንት መሐመድ አብደላ መሐመድ በ2010 ዓመተ ምህረት የተመረቀ ትልቅ ሆስፒታል ነው። ለአሜሪካ ድምጽ አስቴር ምስጋ ነው።